በጣም እንዴት ዋላችሁ። ከዛሬ ዜና ጋር እኔ በሳማ አብደላ። የዩዋ ጤና መመሪያ የኮቪድ አስራ ዘጠኝ ወረርሽኝ ከተከሰተ ጀምሮ ለ አንድ ሺ አራት መቶ ሰባ ሁለት ሰዎች በበና ሀገሪቱ እንደ ሞቱ ገልጿል። በወድበሪ ከኒ ውስጥ ሶስትን ተጨማሪ ጨምሮ በዛሬ የተያዙ አዳዲስ ሰዎች ሁለት መቶ ናቸው ሱላን ዲስትሪክት ጤና በታይሰን ክስተት ማዕከል ለሚቀጥለው ሰኞ መጋቢት ስምንት ቀን የሌላ ኮቪድ አስራዘጠኝ ክትባት ክሊኒክ ማቀዱን አስታውቋል። ቀጠሮዎቹ ነገ ማክሰኞ ከሰዓት በኋላ ሶስት ሰዓት ላይ ይከፈታል። በመስመር ላይ እና በስልክ ሰባት አንድ ሁለት ሁለት ሶስት አራት ሶስት ዘጠኝ ሁለት ሁለት ይደውሉ። ይህ ክሊኒክ እድሜያቸው ከስልሳ አምስት አመት በላይ የሆኑ ሰዎች ያካትተ ቢሆኑም የስጋ ማሸጊያ ሰራተኞችን በማካተት ተሳትፎ ይሰጣል። ይህ በእንዲህ እንዳለ የታይሰን ፎርስ ክትባት በዚህ ሳምንት መጨረሻ ላይ ሁሉም የስጋ ማቀነባበሪያ ሰራተኞች እንደሚገኝ አስታውቋል። አውሎ ነፍሱን ጨምሮ እና በዳኮታ ከተማ ውስጥ በታይሰን ተክል ውስጥ ለሚሰሩ የአይዋ ነዋሪዎችም ይጨምራል። አዲስ ወራሃዊ የደሳሳ ጥናት በሶስቱም የሱዳን ግዛቶች ውስጥ ቀጣይነት ያለው የኢኮኖሚ መሻሻል ያሳያል። ነገር ግን የንግድ መሪዎች የዋጋ ግሽበት መጨመር እና የአቅራቦት ሰንሰለት ውስጥ ማነቃቸውን መዘግየትን በተመለከተ ስጋታቸውን ገልጿል። ለካቲት የካውንቲ ዩኒቨርሲቲ መካከለኛ አሜሪካ ንግድ ሁኔታ ቅጥር ከጥር 97.3 ጀምሮ በጠንካራ ወደ 99.6 አድጓል። በደሳሳ ጥናቱ መረጃ ተቃዋሚዎች ላይ ከሀምሳ በላይ የሆነው ማንኛውም ውጤት እድገት ያሳያል። ከሀምሳ በታች የሆነ ውጤት ደግሞ ኢኮኖሚ መውደቁን ያሳያል። ሚያዚያ አንድ ቀን ጀምሮ ከሶስሪ ጌታዊ አውሮፕላን ማረፊያ ወደ ቺካጎ ቀጥተኛ በረራዎች በማቅረብ ስካዩስ አየር መንገድ በአሜሪካ ትራንስፖርት መመሪያ ጋር የሰአ የሶስት አመት ወት ተሰጥተዋል። የተባበረው የአየር መንገድ ክልል አገልግሎት የሆነው ስካይ ዌስት የአሜሪካ አየር መንገድ አሸንፏል። አሜሪካዊ በአሁኑ ጊዜ አገልግሎት የሚሰጠው አስፈላጊ የአየር አገልግሎት ፕሮግራም አማካይነት ነው። ፕሮግራሙ የተፈጠረው ትናንሽ ማህበረሰቦች የአየር አገልግሎት ለመስጠት ነው። ጌታዊ በአሁኑ ጊዜ ለዴንቨር የበየቀኑ አገልግሎት እየሰጠ ይገኛል። አመሰግናለሁ።